ሳይንስና ሕይወት። በጃፓኑ ፉኩሺማ ዳይቺ የኒውክሌር ኃይል ማመንጫ ጣቢያ ላይ ከሳምንታት በፊት ደርሶ የነበረው የመጀመሪያ ውረደ ምድርና ሱናሚ ወለድ አደጋ በአካባቢው ላይ ከፍ ያለ ስጋት አሳድሮ ሰንብቷል። ሁኔታው ከአካባቢው ሀገሮች የዘለቀም ችግር ሊፈጥር እንደሚችል የፈሩ በጃፓን ምርቶች ላይ እገዳ እስከከመጣልም የደረሱ ሀገሮች አሉ። ለመሆኑ ይህ የኒኩሌየር ስጋት ምንድን ነው? ምስራቅ አፍሪካና ኢትዮጵያ ዘንድ የሚደርስበት ሁኔታ ይኖር ይሆን? የሚያስከትለው ጉዳት እንዴት ሊመጣና ምን ሊሆን ይችላል? በሚሉ ርዕሶች ዙሪያ በአዲስ አበባ ዩኒቨርሲቲ የተፈጥሮ ሳይንስ ኮሌጅ በፊዚክስ ዲፓርትመንት ረዳት ፕሮፌሰር በድህረ ምረቃና በቅድመ ምረቃ ፕሮግራሞች የኒኩሌየር ፊዚክስና የኒኩሌየር ሬዲየሽን ፊዚክስ መምህር የሆኑትን ዶክተር ጥላሁን ተስፋዬን የተፈጥሮ አካባቢ ፕሮግራም አዘጋጅ ና አቅራቢ ሰለሞን አባት አነጋግረዋቸዋል። በዛሬው ዝግጅት ዶክተር ጥላሁን ጨረራ ወይም ሬዲሽን በሰው ላይ ስለሚኖረው ባህሪ በመናገር ይጀምራሉ። ጨረራ ወደ ሰው ሰውነት ከገባ በኋላ በተፈጥሮ ሴሎቻችን የተሰሩባቸውን አቶሞች አዮናይዝ የማድረግ ችሎታ አለው። አዮናይዝ ማድረግ ማለት እንደምታውቀው አቶሞች ከፕሮቶኖች እና ከኤሌክትሮኖች እንዲሁም ከኒውትሮኖች የተሰሩ ነገሮች ናቸው። ሁሉም አቶሞች የተወሰኑትን ኤሌክትሮኖች ገጭቶ የማውጣት ችሎታ አላቸው ጨረራዎቹ። በዚህ አይነት ሁኔታ የተቀየረ አተም በተለይ የዝርያ ባህሪ በሚተላለፍባቸው በጂኖች ላይ የሚገኝ ከሆነ ከዘር ወደ ዘር የሚተላለፍ ችግር ሊያስከትል ይችላል። ሌላው እድል የዝርያ ባህሪያት የማይተላለፍበት አይነት ሴል ላይ ከሆነ እንደዚህ አይነት ነገር የደረሰው እዛው ሰውዬ ላይ የካንሰር ችግር ሊያስከትል ይችላል። የካንሰር ሴል ሊፈጠር ይችላል። የካንሰር ሴሎች ራሳቸውን ቶሎ ቶሎ በጣም ከሌላው ሴል የበለጠ በማባዛት ሌላውን በማሻማት ቦታ ራሳቸውን በማስፋፋት መጨረሻ ላይ የመግደል ችሎታ ያላቸው መጥፎ ሴሎች ናቸው። በነገራችን ላይ ራዲሽን እነዚህን ነገሮች ሊያስነሳ ይችላል። ማከሚያውም እርሱ ነው የካንሰር ሴሎችን እንደዚህ አይነት የካንሰር ሴሎች በአንድ ቦታ ተከማችተው ሲገኙ የሚገደሉትም በጨረራ ነው። ምክንያቱም ጨረራ ሁለት አይነት ውጤቶች ነው የሚያስከትለው ህይወት ባላቸው ሴሎች ላይ። አንደኛ ሙሉ በሙሉ እርግጠኛ የሆነ ውጤት የምንለው ከተወሰነ መጠን በላይ ሬዲሽን በአንድ ሴል ውስጥ ሲከማች አብዞርብድ ሲሆን ሴሏን ይገላታል። ከተወሰነ ዶዝ በላይ እንደሚገላት እርግጠኛ ትሆናለህ። ካንሰርን ትሪት ለማድረግ የሚሰጠው ዶዝ የዛ አይነት ነው፣ የሚገለው አማውንት ማለት ነው። እነዛን ሴሎች መግደል ስለሆነ አላማው። ከተወሰነ ዶዝ በታች ግን ከሆነ የተሰጠው ለዛች ሴል፣ አሁን በፕሮባብሊቲ በእድል ነው የምናወራው። ይሄን ያህል በመቶ ወደ ካንሰረስ ለመቀየር ትችላለች። ይሄን ያህል በመቶ ደግሞ አዳብት አድርጋ ሪከቨር ልታደርግ ትችላለች። ይሄን ያህል በመቶ ደግሞ ምንም አትሆንም ብለህ ነው ማውራት የምትችለው። ከተወሰነ ትሬሽሆልድ ዶዝ በላይ እና በታች ጠቅለል አድርገን ስናየው በህይወት ባላቸው ሴሎች ውስጥ ጨረራ የሚኖረው ውጤት ከተወሰነ ዶዝ በላይ እርግጠኝነት የምንናገረው ነው። ከተወሰነ ዶዝ በታች ደግሞ በፕሮባቢሊቲ የምንናገረው ነው ማለት ነው። ከዘር ወደ ዘር ሊተላልፍ ይችላል ያሉን ችግር በሚከተልበት ጊዜ በአካል ጉዳት እና በመሳሰሉት ነገሮች የሚከሰት ነው። አሁን እንደዚህ አይነት እውቀት ያለው ከጃፓን አቶሚክ ቦምብ ሰርቫይቨር ከሁለተኛው የዓለም ጦርነት ነው የሚሉኝ? አዎ በሁለተኛው የዓለም ጦርነት ጊዜ የጃፓን ላይ በተጣለ አቶሚክ እሱን፣ ከሱ የተረፉ ሰዎች ላይ የሚደረግ ጥናት አለ። አሁን አብዛኛው እውቀት ያለው እነዛን ሰዎች ባህሪ በማጥናት የተገኘ ነው። እነሱንና የእነሱን ተወላጆች በማጥናት የተከማቸ ነው። ሁለተኛው ደግሞ ሰዓቶች፣ አይተህ እንደሆነ የድሮ ሰዓቶች ራዲየም ይቀቡ ነበረ፣ እንዲያበሩ ማታ ማታ። ያ ልምድ አሁን የለም። አሁን አሁን የሚሰሩ ሰዓቶች የለም። የሰዓትም ኢንዱስትሪ ያንን ልምድ ትቶታል። ራዲየም አንድ ሺህ አምስት መቶ ስልሳ ዓመት ገደማ ሀፍ ላይፍ የሚባል የግማሽ ዕድሜ እንበለው ያለው ጨረራ መንጭ ቁስ ነው እና ኢንዱስትሪ ውስጥ የሚሰሩ ሴቶች ራዲየምን ሰዓት ላይ የሚቀቡ ሰራተኞች የሚቀቡበትን ብሩሽ በአፋቸው የመያዝ ልማት ነበራቸው። አሁን እነዚህ ሰዎች ከጊዜ ብዛት የታችኛው አገጫቸው እየተሸማቀቀ እያነሰ እያነሰ መጥቶ አገጩ ያነሰ በጣም ወደ ውስጥ የገባ ሰው አይነት ሆነዋል። አሁን የዚህ ኢፌክት ምን መሰለህ? ከዚህ ከካንሰሩ ሌላ ራዲየም በኬሚካል ባህሪው ከካልሽየም ጋር ተመሳሳይ ነው እና ወደ ሰውነት በሚገባበት ጊዜ አጥንት ልክ ካልሽየም ይመስለውና ይወስደዋል። የካልሽየምን ቦታ ይዞ ግን እንደ ካልሽየም አይደለም፣ የካልሽየም አይነት ባህሪ አይኖረውም። ስለዚህ አጥንቱ ከጊዜ ወደ ጊዜ እየተኮማተረ ይመጣል ማለት ነው፣ እያለቀ ይሄዳል። እንደገና ሰዎችንም እዛው ሆኖ ጨረራ እንዲያገኙ ያደርጋቸዋል። የተለያየ ህመምም ዴቨሎፕ ያደርጋሉ። ከንደዚህ ከንደዚህ አይነት ልምዶች ነው እንግዲህ ስለ ጨረር ጎጂ ውጤት የሰው ልጅ እውቀት ያለው በቀጥታ እንደ ሌሎቹ የሳይንስ አይነቶች ሙከራ እየተደረገ የተከማቸ እውቀት የለም እና ይሄ ወደ ዘር የሚተላለፈው ኢፌክት አንተ ቅድም የጠየቀኝ ለምሳሌ፣ አሁን ቁመታችን፣ ከለራችን፣ የጸጉራችን አይነት ወዘተ ባህሪያት ከወላጆቻችን ነው ለእኛ በቀጥታ የሚተላለፉልን አይደለም እነዚህ የሚተላለፉበት ኮድ አለ፣ በጂን ውስጥ የተከማቸ ይሄ ኮድ የሚወሰነው በአቶሞቹ አቀማመጥ እና ቅንብር ነው። ራዲሽን የሚያጠፋው ይሄንን ነው። ስለዚህ ሲተላለፍ ሮንግ ኮድ ይተላለፋል ማለት ነው። የተሳሳተ ኮድ፣ ትክክለኛውን መልእክት የማያስተላልፍ ኮድ። አሁን ኢንተርኔት ላይ ብትመለከት የሂሮሽማና የናጋሳኪ ሰርቫይቨርስ ውላጆች አንዳንዴ በጣም ለምሳሌ ጭንቅላታቸው በጣም ትልልቅ የሆነ እጆቻቸውና እግሮቻቸው በጣም ትንሽ የሆኑ ህጻናት ይወለዳሉ። ትክክለኛ ያልሆኑ ፍጡራን ይወለዳሉ ማለት ነው። እና ይሄ በጣም አስደንጋጭ ነው፣ አስፈሪም ነው፣ ከባድ ጥፋትም ነው። ማን ባጠቃው ሰው ላይ የሚወሰን ሳይሆን በተከታታይ ትውልዶችም ላይ የሚደርስ ጥፋት ነው። ይሄ ይሄ ነው እንግዲህ አስፈሪ የሚያደርገው ይሄንን የጄኔቲክ ኢፌክት ዶክተር ጥላሁን ለእንደዚህ አይነት የጨረራ አደጋ የሚሆን ለጨረራ ላይ የተጋለጡ ሰዎች ምንድን ነው ማድረግ ያለባቸው? መጀመሪያ ጨረራን በተመለከተ መከላከል ነው የሚመከረው። ለዚህ ነው አሁን ሰዎችም ከአካባቢው እንዲርቁ የሚደረገው። ሁለተኛው ጨረራ መቶ በመቶ ልናስወግደው የምንችለው ነገር አይደለም። በተፈጥሮም አለ። ለምሳሌ በአንዳንድ ንድፍ ሀሳቦች መሰረት ሰው እና ሌሎችም ትልልቅ ፍጡራን ከትንንሽ ነገሮች በዝግመተ ለውጥ ወደ ትልልቅ የተቀየሩት ከአካባቢ በሚኖር ጨረራ አማካኝነት ነው የሚሉ አስተሳሰቦች አሉ እና ጨረራ ሁል ጊዜ ጎጂ አይደለም። ሁል ጊዜ አካባቢያችን ላይ ስለሚገኝ አብረን የምንኖር ነን። በጣም ኢንተረስቲንግ ነገር፣ ለምሳሌ የሰው አጥንት ራሱ ጨረራ ምንጭ ነው። በተፈጥሮ ካርቦን አስራ አራት የሚባለው ዝርያ ጨረራ ምንጭ ነው እና ይሄ ነው እኮ ለምሳሌ የአጥንቶችን እድሜ ለመወሰን የሚያስችለው፣ ያን የዛን መጠን በመለካት ነው ከሞተ በኋላ ዲኬይ ማድረግ ስለሚጀምር። ስለዚህ ማድረግ ያለብን ከጨረራ ጋር መቶ በመቶ ንክኪውን ማስወገድ ሳይሆን ከተፈጥሮ በተፈጥሮ ከሚገኝ የጨረራ መጠን ጋር በሚመዛዘን መጠን ውስጥ ለመኖር ሙከራ ማድረግ ነው ማለት ነው። አዎ አጋጣሚ ሆኖ ግን ከዚያ ባለፈ መጠን ውስጥ ተገኘ እና አንድ ሰው ለከፍተኛው የጨረራ መጠን ቢጋለጥ ወዲያው ሊወሰድ የሚገባው እርምጃ ምንድን ነው? ጨረራ መጀመሪያ ሲደርስ በየደረጃው የሚኖረውም ኢፌክት የተለያየ ነው የሚሆነው፣ እንደ ኤክስፖሩ አይነት ማለት ነው። ለምሳሌ በመጀመሪያ ሲቪር የሆነ የቆዳ መቃጠል የሚያደርስበት አይነት ኤክስፖጀር ካለው ልክ ለበርኒንግ የሚሰጠው አይነት ፈርስት ኤድ ነው የሚኖረው። ሰውየውን ከቦታው ካስወሰድከው በኋላ ኢፌክቱ ነው እንጂ ጨረራው ስለማይኖር ኢፌክቱን ነው ከዛ በኋላ የምታክመው ማለት ነው። ቃጠሎ ነው የምታክመው እንደዛ አይነት ጀነቲክ እና የመሳሰሉት የማይታዩ ኢፌክቶች ተፈጥረው ከሆነ አንደኛ የሚታዩትን በጣም ከረጅም ጊዜ በኋላ ነው ወይ በትውልድ ነው የሚታዩት። እነዛ ላይ የሚደረግ ነገር ስለመኖሩ እርግጠኛ አይደለሁም። ሰለሞን፣ ወዲያው ግን ለሚደርሱ አንዳንድ ኢፌክቶች የማቅለሽለሽ፣ የማስታወክ የመሳሰሉት ነገሮች የሚሰጡ ልክ እንደ ማንኛውም አይነት ፖይዝኒንግ የሚሰጡ እርዳታዎች እንዳሉ አውቃለሁ። ለምሳሌ የአዮዲን ትሪትመንት የሚባል ወይም ደግሞ መታጠብ ሙሉ በሙሉ የአዮዲን ትሪትመንት እየተሰጠ እንደሆነ ኒውስ ላይ አንብቤያለሁ በጃፓን አካባቢ። አዮዲን እንግዲህ በብዙ ዝርያዎች ነው የሚገኘው። ሬዲዮ አክቲቭ የሆነው አንደኛው ብቻ ነው። ከዚህ ከጨው ጋር ተደባልቆ የሚሰጥ ለምሳሌ ሬዲዮ አይደለም። ስለዚህ በሰውነት ውስጥ አዮዲን ሲገባ ያኛው በብዛት ያለውን አብዞርብ አድርጎ ሌላውን ሪጀክት እንዲያደርግ አይነት መካኒዝም እንዲሆን ምክንያቱም እሱ ነው ይሄ አዮዲን ነው አየር ውስጥ በብዛት የሚረጨው ከሪአክተር አክሲደንት ጋር በተያያዘ። መጀመሪያ ስንነጋገር አዮዲን እና ሲዚየም ናቸው ወደ አየር የሚያመልጡት በብዛት ብይህ ነበር እና እሱን ካውንተር ለማድረግ ነው ይሄኛው አዮዲን የሚሰጠው የአዮዲን እና ሲዚየም ዋን ሰርቲ ሰቨን አንድ ነገር መናገር የሚቻለው በእርግጠኝነት ወደ ላይ ነው የሚነሳው ከፍንዳታ ጋር እና ወደ ላይ ከተነሳ በኋላ ልክ እንደ አቧራ ነው፣ በኋላ ሴትል የሚያደርገው ወደ መሬት። እና ከበር ውጪ ለሚቆዩ ሰዎች ፊትህ ላይ ሰውነትህ ላይ ምናምን ልክ አቧራ እንደሚከማች ሁሉ እነዚህም ቅንጣቶች ሊከማቹ ይችላሉ። እዛ በአቧራ መልክ ተቀምጦ ጨረራ ሊሰጥህ ይችላል። እና ታጠቡ የሚለው ነገር በዛ መንፈስ ሴንስ ይሰጣል። እና ይሄንን ነው እንግዲህ ማለት የሚችለው። ሰለሞን፣ ዶክተር ጥላሁን እጅግ በጣም አድርጌ አመሰግናለሁኝ ለጊዜው።